the voice of America. የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ቅድሚያ መስጠት ያለባቸው በቅርብ ላሉ አጣዳፊ ጉዳዮች ነው ይላሉ የኦሮሞ ፌዴራሊስት ኮንግረሱ ሊቀመንበር ዶክተር መረራ ጉዲና ከሁለት ዓመታት በኋላ የሚካሄደውን ምርጫ ነጻና ዲሞክራሲያዊ ለማድረግ ቃል መግባት በጎ ቢሆንም ከዚያ የሚቀድሙ ግን አንገብጋቢ ሁኔታዎች ከፊታችን ይገኛሉ ነው ያሉት ዶክተር መረራ እስክንድር ፍሬው ተከታዩን ይዟል አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በሚሌኒየም አዳራሽ ባደረጉት ንግግር ከጠቀሷቸው ጉዳዮች አንዱ ከሁለት ዓመታት በኋላ የሚካሄደው አገር አቀፍ ምርጫ ነው። ምርጫው ተአማኒነት ያለውና ፍትሐዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እንዲሆን ከተቃዋሚዎች ጋር በቅንጅት እንደሚሰሩ ነበር የተናገሩት። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጠቅላይ ሚኒስትሩ የገቡት ቃል እንደሚተገበር ጥንቃቄ የሞላበት ተስፋ እያደረግን ነው ብለዋል። አደጎች ለምን ተዘጋጅተዋል? ለነፃና ፍትሃዊ ምርጫ ተዘጋጅተዋል። ለፍትሃዊ ምርጫ ተዘጋጅተዋል ወይ? ለሐቀኛ ፖለቲካ ውድድር ተዘጋጅተዋል ወይ? ይህንን እንግዲህ ከአሁኑ ለመገመት ያስቸግራል። የእኛ ድርጅት አቋምም የኔም አቋምም በጥንቃቄ ተስፋ ማድረግ ነው። ጥንቃቄ የተሞላበት ተስፋ እደግማለሁ። ጥንቃቄ የተሞላበት ተስፋ ከማድረግ ውጭ ጠቅላይ ሚኒስትሩ የሚያደርጋቸው ንግግሮች ወደ ውጤት ይለወጣሉ፣ ወደ በተግባር ይተረጎማሉ፣ ወደ መሬት ይወርዳሉ ብሎ አፍ ሞልቶ መናገር ከኢህአዴግ ታሪክ አንጻር አስቸጋሪ ነው እንግዲህ ለሀቀኛ የጥልቅ ተሐድሶ ከተዘጋጁ ብሔራዊ እርቅ ኢትዮጵያ ውስጥ የማይፈጠርበት ምክንያት የለም። ተቃዋሚዎቹም ግማሽ መንገድ ሄደው ይህንን ለመቀበል መዘጋጀት አለባቸው። በእኛ ድርጅት በኩል በጥንቃቄ ተስፋ አድርጎ የራሳችን ቤት ስራ እየሰራን መቀጠል ነው። እርስዎ የፖለቲካል ሳይንስ መምህር ነዎት፣ ዶክተር መረራ። አሁን አዲሱ ጠቅላይ ሚኒስትር እያለ ነው እየተናገርን ያለ ነው። ፓርቲው ተመሳሳይ ነው፣ ኢህአዴግ ነው። ኢህአዴግ ብዙ ጊዜ የጋራ አመራር መርህ የተሰኘውን በመከተል ይታወቃል። አሁን የትኛው ነው እየታየ ያለው? ከኢህአዴግ አንፃር ጠቅላይ ሚኒስትሩ የመወሰን ስልጣናቸው ምን ያህል ነው? የጋራ አመራር መርህ የሚባለው እስከ አሁንም እየተተገበረ ነበር ወይ? በእሱ እምነት ባለፈው ጠቅላይ ሚኒስትር ሀይለማርያም ከነበሩበት ጊዜ ጋር አጣጥረው ሊገልጹልኝ ይችላሉ? እኔ እንግዲህ ኢህአዴግን ከውጭ የሆነ እስከሚገመግሙ ድረስ ከ1993 ነው ለ10 ዓመት የነስዬ ቡድን እስኪባረር ድረስ ህወሓት ለሁለት እስከተከፈለበት ድረስ ከተከፈለበት ጊዜ ድረስ የቡድን አመራር ነው። ከዛ በኋላ የጋራ አመራር መርህ የሚሉት ማለት ነው እሱ ነው። ከዛ በኋላ ጠቅላይ ሚኒስትር መለስ ሁሉንም ስልጣን ሊባል በሚችልበት ደረጃ ጠቅልሎ ይዘዋል። ተመልሰው እስከሞቱ ድረስ። ከዛ በኋላ ተመልሶ ወደ ቡድን አመራር ገቡ፣ ኃይለማርያም ስልጣን ከያዙበት ቀን ጀምሮ ማለት ነው። እሳቸውም በፓርላማ የመጀመሪያ ንግግር ሲያደርጉ፣ ጠቅላይ ሚኒስትር ሆነው ሲሰየሙ፣ የጋራ አመራር መርህን በመከተል እሰራለሁ ነበር ያሉት። አው እሱ የተሰጣቸው ቤት ስራ ይሆናል። ምናልባትም ከጠቅላይ ሚኒስትርነት ሊለቀቁትም በዛ ምክንያት ይሆናል ያ የተሰጣቸውን ቤት ስራ መስራት ስላልቻሉ ይመስለኛል። ከጋር አመራር መ ባለመሄዳቸው ማለት ነው። በዛ አመራር ጠቅላይ ሚኒስቴር ሆኖ መምራት ስላልቻሉ ይመስለኛል። ከውጭ ሁኜ ማለት አሁንም አዲሱ የጠቅላይ ሚኒስቴር ከጋራ አመራር ርቆ ይሄዳል የምል ግምት የለኝም ከጋራ አመራር ይሄ ጋራ አመራር የሚባለው ጠቅላይ ሚኒስቴሩን እጅና እግሩን አስሮ የሚያስቀምጥ ነው ወይስ ፋታ የሚሰጣቸው? እንደ ሀገር ጠቅላይ ሚኒስቴር ሀገሪቷን እንዲመሩ ኢህአዴግ የሚገባቸውን ቃል ኪዳኖች፣ ጠቅላይ ሚኒስትሩን በኢህአዴግ ስም የሚገባቸውን ቃል ኪዳኖችን እንዲፈጽም በተግባር እንዲተረጉም እድል ይሰጡታል? ሱኮ ነው፣ ጥያቄው እየተነሳ ያለው የጋራ አመራሩ ምንም ጥያቄ የለም። ቃል እየገቡ ያሉትስ ፓርቲው በፓርቲው የተወሰኑ ውሳኔዎችን ነው ወይስ የግላቸው ነው? ለዚህ እኮ ነው ከውጭ የሆነ ማንበብ በጣም የሚያስቸግር። ኢህአዴግ ጠቅላይ ሚኒስትሩ ምን ያክል ወደፊት እንዲሄዱ ራሱ ምን ያክል ተዘጋጅቷል ብዬ እኮ ደጋግሜ የማነሳው እሱ ነው። ኢህአዴግ ምን ያክል ተዘጋጅቷል ወይስ በዚህ ክፉ ቀን ብዙ ጊዜ እንግዲህ በብዛትም በምንም ተጨቁኗል፣ የሚባለው ደግሞ ወጣቶቹን በብዛት የተንቀሳቀሱበት የኦሮሚያ ክልል ጠቅላይ ሚኒስቴር አድርገናል። ስለዚህ የኦሮሞ ወጣቶች የኦሮሞ ሕዝብ በዚህ ሀገር ውስጥ ክብሩን ነጻነቱን ሳያስከብር ከዛ መልስ ይህን ክፉ ቀን እናልፋለን ብሎ ነው ይህንን ጠቅላይ ሚኒስቴር ከኦሮሞ ያደረጉት ወይስ በሀቅ ለመለወጥ እሱ እኮ ጥያቄ ነው ያልተመለሰው ብዙዎቹ የሚሉት ምናልባት ይህን እኔም በተወሰነ ደረጃ ያጠረጥራለሁ ይህን ክፉ ቀን የኦሮሞ ወጣቶችን አስታግሾው ለማለፍ ከኦሮሞ ጠቅላይ ሚኒስትር አድርጎ ሊሆን ይችላል የሚልም ግምት አለኝ። ጥርጣሬ ያለት አለ ጥርጣሬ ያለኝ ፈተናው እዛ ላይ ነው። አሁን ለምሳሌ ብዙ ኦሮሚያ አካባቢዎች የአለማያ ዩኒቨርሲቲ ጉጂና ገዳዋ አካባቢ፣ እዚህ በአምቦ መስመር ሆሮ ጉድሩ አካባቢ ብዙ ወጣቶች ታስረዋል። አንድ አምስት ስድስት ሰባት የሚሆኑትን ሞተዋል። አዲሱ ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ ማለት ነው። ጠቅላይ ሚኒስትሩ በሚሌኒየም አዳራሽ ንግግራቸው የጠቀሱትና ቃል የገቡበት ሌላው ነጥብ የመብት ጥሰት ያስከተሉና ለኢፍትሐዊነት ምክንያት የሆኑ ሕጎች በሚል የገለጿቸውን የተመለከተ ነው። እነዚህ ሕጎች እንደሚፈተሹና ማሻሻያ እንደሚደረግባቸውም ተናግረዋል። ጠቅላይ ሚኒስትር አብይ እነዚህ ሕጎች የትኞቹ እንደሆኑ በንግግራቸው አልጠቀሱም። ዶክተር መረራ ጉዲና ግን የጸረ ሽብር ሕጉ የበጎ አድራጎትና ማህበራት አዋጁና የመሳሰሉት ሊሆኑ እንደሚችሉ ይገምታሉ። የአስቸኳይ ጊዜ አዋጁ ራሱም ከእነዚህ ጋር መደመር እንዳለበት ያምናሉ። ጠቅላይ ሚኒስትሩም ቢሆን ከሁለት ዓመታት በኋላ ስለሚካሄድ ምርጫ ቃል ከመግባት ከፊታቸው ላሉት ይህንን አዋጅ ለመሳሰሉ ጉዳዮች መፍትሄ መስጠት እንዳለባቸው ዶክተር መረራ ተናግረዋል። ነገ ተነገወዲያ ማለፍ ያለበት ፈተና ነው። ውሎ ካደረ ግን ከኢትዮጵያ ህዝቦች ጋር አንዱ ትልቁ በተለይ ከኦሮሞ ወጣቶች ጋር የሚያጋጨው ይሄ ጥያቄ ይመስለኛል። አስቸኳይ ጊዜ አዋጅ እየሞለሴ ጠቅላይ ሚኒስትሩ ካለደ ከሁለት ዓመት በኋላ ምርጫን ገና ከተቃዋሚዎች ጋር ተደራድሮ ቀኑም ያልተቆረጠበት በነበረበት ፕሮግራም ሁለት ዓመት በኋላ ይመጣል የሚለው ተስፋ በጣም ሩቅ ነው። ለእኔ አሁኑኑ ምን ተስፋ የሚሰጥ እየተሰራ ነው? መሰረታዊ ለውጡ ጠይቆ ከቤት የወጣ ወጣት ምን አግኝቷል? ስለዚህ ጠቅላይ ሚኒስትር ሆነ የሚመክረው በፍጥነት ነገሮችን ከንግግር ያለፈ መፍታት መጀመር። ለምሳሌ እስረኞችን ሁለት ወር ነው የኢህአዴግ መሪዎች ያሉት አሁን አራት ወር ሊሆናል ነው ሁለት ወር ለመፍታት እስረኞችን ለመፍታት እስከ ሁለት ወር ጊዜ ውስጥ እየተጣራ ይፈታሉ ነው እኔም አውቀው ለምሳሌ ከፍ ያለው ተፈራ የሚባል ሁለት እግር ያለው ሰው ነው 12 አመት በላይ ታስሯል አብረ ፓርላማ የነበረ ሸዋ ፈራ አጥናፈው የሚባል ልጅ በሶስት እግር ነው የሚሄደው ፓርላማ የነበረ ልጅ ነው ከ10 አመት በላይ ታስሯል ነው ፓርቲ አባል ነው የቅንጅት ፓርቲ አባል የነበረ ልጅ ደብረ ብርሃን እንዲህ ያሉ ብዙ ወጣቶች አሉ አባሎቻችንም ያልተፈቱ አሁን ማለት እና እነዚህን እዛ አስቀም በአንድ በኩል ህዝብን የሚያማልን ንግግር እያደረግ ምን ያክል ጊዜ ተቆያለን ነው። እንደገና አስቸኳይ ጊዜ አዋጅን ይዜ ወታደሩ የሰራዊቱ የፈለገውን በሚያደርግበት ሁኔታ ህዝብን በቁጣ ሊቀሰቅስ የሚችል ሁኔታ እሳት እዚህ አስቀምጠ አልፌ ማውራት ያስቸግራል። ስለዚህ እኔ በጣም የምመክሮ ይህን በተለይ አስቸኳይ ጊዜ አዋጁና የእስረኛ ጉዳይን ውሎ ሳያድር ወደ መፍታቱ ቢኬድ፣ ከዛ በኋላ ደግሞ ቀኑ የቆረጠ ድርድር በመሰረታዊ ጉዳዮች ጋር የህዝብ ድጋፍ አለ ማለታቸው ብቻ ሰውን ያላቸው ይታወቃሉ። ከነዚህ ጋር ድርድር የመጀመር ሌላ አመፅ አዙሪት ውስጥ ሳንገባ ከአሁኑኑ ማለት ነው፣ ጊዜ ሳይሰጥ ቀን ቆርቶብ ሀገር ውስጥም ሆነ ከሀገር ውጭ ጉዳዩ ያገባናል የሚሉ ኃይሎች ጋር መነጋገር መጀመሩ ጥሩ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊኒየም አዳራሽ ያደረጉትን ንግግር መነሻ በማድረግ ከኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጋር ያደረግኩት ቃለ ምልልስ ሰፋ ያለ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።